i የተባበሩት መንግስታትና የኢትዮጵያ ሰብአዊ መብት ኮሚሽን የጋራ ምርመራ ህወሓት ባለፉት ሁለት ወራት በአማራ አፋርና ትግራይ ክልሎች በፈጸማቸው አሰቃቂ የመብት ጥሰቶች ላይም ሊቀጥል እንደሚገባው የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ተናግረዋል። ውጤቱ በጥቅምት ወር መጨረሻ ይፋ እንደሚደረግ የሚጠበቀው የአሁኑ የጋራ ምርመራ የተናጥል የተኩስ አቁም እስከተደረገበት ጊዜ ተፈጸሙ በተባሉ ጥሰቶች ላይ ብቻ ማተኮሩን ኃላፊዋ አስታውሰዋል። ይህ ግን በተጠቀሱት ክልሎች በተፈጸሙት ከፍተኛ የመብት ጥሰቶች ላይ መቀጠል እንደሚገባው የገለጹት ኃላፊዋ መንግስት ይህንን አቋሙን ማሳወቁንም አመልክተዋል። ህወሓት በጋራ ምርመራው ላይ እምነት እንደሌለው በደብዳቤ ማሳወቁ ይታወቃል። ዛሬ በጠቅላይ ሚኒስትሩ ጽህፈት ቤት የተሰጠውን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ ያስደምጠናል። ለአዲሱ የኢትዮጵያ 2014 ዓ.ም የመጀመሪያ የሆነው የጠቅላይ ሚኒስትር ጽህፈት ቤት ሳምንታዊ መግለጫ ልዩ ልዩ ወቅታዊ ጉዳዮች የተነሱበት ነው። የተባበሩት መንግስታት የሰብአዊ መብት ኮሚሽን ጽህፈት ቤትና የኢትዮጵያ ሰብአዊ መብት ኮሚሽን በትግራይ ክልል ተፈጽመዋል በተባሉ ጥሰቶች ላይ በጋራ ያካሄዱት ምርመራ የመስክ ስራ ከተጠናቀቀ በኋላም የመጀመሪያው ነው መግለጫው። የመስክ ምርመራ ስራቸውን ማጠናቀቃቸውን የገለጹት ሁለቱ ተቋማት ምርመራው ያለበትን ደረጃ በተመለከተ ሰሞኑን ለተባበሩት መንግስታት የሰብአዊ መብት ምክር ቤት ማብራሪያ ሰጥተዋል። መንግስት የጋራ ምርመራው ከታቀደበት ጊዜ አንስቶ ሙሉ ትብብር ሲያደርግ መቆየቱን የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ተናግረዋል። ይህ ደግሞ መንግስት የሰብአዊ መብት ጥሰቶችን አስመልክቶ ካለው አቋም የመነጨ መሆኑንም ነው ያስረዱት። ሁሉም ተአማኒነት ያላቸው ደግሞ አለው ተአማኒነት ያላቸው በትግራይና በሌሎችም ክልሎች ተፈጸሙ የተባሉ ከፍተኛ የሰብአዊ መብት ጥሰቶች ሪፖርቶች በጥልቀት መመርመር እንዳለባቸው መንግስት የቆመለትና የሚቀጥልበት አቋም ነው። ጥቅምት 22 ቀን የሚወጣውን የምርመራ ውጤት ሪፖርት እየጠበቅን ነው ነው ያሉት። የተባበሩት መንግስታትና የኢትዮጵያ ሰብአዊ መብት ኮሚሽን የመስክ ምርመራ ስራቸውን ማጠናቀቃቸውን ያስታወቁበት ጊዜ ከሰሜኑ የኢትዮጵያ ክፍል ሌሎች ከፍተኛ የመብት ጥሰቶች ሪፖርት እየተደረጉ ካሉበት ጊዜ ጋር ተገጣጥሟል። ዛሬ ብቻ እንኳን በደቡብ ጎንደር በምትገኘው ነፋስ መውጫ ከተማ በህወሓት ተገደሉ ለተባሉ 52 ንጹሐን ዜጎች በአካባቢው ባህል መሰረት የቀጠሮ ለቅሶ ተካሂደዋል። በሰሜን ጎንደሯ ዳባት ወረዳ ደግሞ 200 ንጹሐን ዜጎች ጭናተክለሃይማኖት በተባለ ቀበሌ በህወሓት ታጣቂዎች መገደላቸውን የአካባቢው አስተዳደርና መንግሥት ማስታወቃቸው ይታወቃል። በሰሜን ወሎ አጋምሳ ደግሞ ንጹሐን ዜጎች መገደላቸውን የኢትዮጵያ መገናኛ ብዙሀንና እና ዘቴሌግራፍ የተባለ የውጭ ዜና አውታር መዘገባቸው ይታወቃል። በአፋር ክልል ጋሊኮማ መጠለያም እንደዚሁ በህዋት ተፈጸመ በተባለ ጥቃት 240 ንጹሐን ዜጎች መገደላቸውን ክልሉ ያስታወቀው የተባበሩት መንግስታት ድርጅትና የኢትዮጵያ ሰብአዊ መብት ኮሚሽን የጋራ ምርመራ ከሚያካትተው የጊዜ ገደብ በኋላ ነው። ሕወሓት የሁለቱን ቡድኖች የጋራ ምርመራ በተለይም የኢትዮጵያን ሰብአዊ መብት ኮሚሽን ተሳትፎ እንደማይቀበል በደብዳቤ ጭምር አሳውቋል። በንፋስ መውጫ በጭና በአጋምሳ በጋሊኮማ ና በሌሎችም አካባቢዎች ተፈጸሙ በተባሉ ከፍተኛ የሰብአዊ መብት ጥሰት ወንጀሎች እጁ እንደሌለበትም ነው በተለያዩ አጋጣሚዎች አስታወቀው የኢትዮጵያ መንግስት የየአካባቢዎቹ ነዋሪዎችና የተጎጂ ቤተሰቦች ግን የግፍ ግድያዎቹ የተፈጸሙት በህዋት ታጣቂዎች መሆኑን በተደጋጋሚ ይናገራሉ የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም እንዳሉት የተባበሩት መንግስታትና የኢትዮጵያ ሰብአዊ መብት ኮሚሽን የጋራ ምርመራ የሚያካትተው የኢትዮጵያ መንግስት የተናጠል የተኩስ አቁም እስካወጀበት ጊዜ ተፈጸሙ የተባሉ ጥሰቶችን ብቻ ነው እና ምርመራው በአማራ በአፋርና በትግራይ ክልል ጭምር ባለፉት ሁለት ወራት በህወሓት ተፈጸሙ ባሏቸው ጥሰቶች ላይ ጭምር ሊቀጥል እንደሚገባው በመግለጽ የመንግስትን አቋም አንጸባርቀዋል። እነዚህ ሁሉ አሰቃቂ የመብት ጥሰቶች በተለይም በአማራና በአፋር ክልሎች የተፈጸሙት እንደዚሁም በትግራይ ክልል በህወሓት ስር የተፈጸሙት የዚህ ምርመራ አካል መሆን አለባቸው። ስለዚህ የኢትዮጵያ መንግስት ያንን ያምናል፣ ይህንን ሀሳቡንም አካፍሏል። እናም ጉዳዩን ለመመልከት እድል ይኖራል ብለን እናምናለን ነው ያሉት። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም በዛሬው መግለጫቸው በሌሎች ወቅታዊ ጉዳዮች ላይ ለተነሱ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።